ከSBS ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ሊጎብኙ። የሉላዊ ጤና ከብሔራዊ ደህንነት ጋር መገናኘት በብዙዎች ዘንድ ግርታን መፍጠሩ አያስገርምም። በመስኩ የተሰማሩት ጠበብትም ስራዬ ብለው ትኩረት ሰጥተው ከሀገር ውስጥ እስከ ውጭ ፖሊሲ ቀረጻ የደረሱት በቅርብ ዓመታት ነውና ከኮቪድ-19 ወረርሽኝ መዛመት ጋር ተያይዞም አፍላ ጉዳይ ሆኗል፣ አንደበት ላይ መሰልጠን ጀምሯል። በኩዊንስላንድ ዩኒቨርሲቲ የሉላዊ ጤና ስርዓት ገዲብ መምህርና ተመራማሪ ዶክተር ይበልጣል አሰፋ ጋርም የውይይታችን አጀንዳ ያደረግነው ነው ይህንኑ በሚመለከት ነው ሉላዊ ጤናና ብሔራዊ ደህንነትን ሉላዊ ጤናና ብሔራዊ ደህንነት ተያያዥነታቸው እንደምን ነው የሚል ነው። አመሰግናለሁ በቅድሚያ ስለጋበዛችሁኝ። በተጠየቁን ጥያቄ መሰረት ብሔራዊ ደህንነትና ጤና በጣም ተቋዳኝና ተያያዥ ጉዳዮች ናቸው። በዋናነት ብሔራዊ ደህንነት ብለን ስንናገር የሀገር ደህንነት፣ የህዝብ ደህንነት ነው። ለዚህ ለሀገር ደህንነትና ለህዝብ ደህንነት ደግሞ ወሳኝ ከሆኑ ነገሮች መካከል አንዱ ጤና ነው። ምክንያቱም ጤና ከሌለ ማህበረሰቡ አይረጋጋም። ጤና ከሌለ ማህበረሰቡ ሰርቶ መግባት አይችልም። ስራ ከሌለ ደግሞ ኢኮኖሚ ይቃወሳል። ስራ ከሌለ ደግሞ መራብ ይኖራል። መራብ ካለ ደግሞ ብዙ ችግር ያመጣል። ያ ደግሞ ምን ያመስከትላል? ፖለቲካው ላይ፣ በማህበራዊ ጉዳዩ ላይ፣ በቀን ተቀን በምንሰራቸው ስራዎች ላይም ራሱ እክሉ ከፍተኛ ስለሚሆን ሀገሪቱን ለማረጋጋትም ሆነ ለመምራት በማንችልበት ሁኔታ ላይ ስለሚያደርሰን የጤና ደህንነት ወሳኝ ከሚባሉ የብሔራዊ ደህንነቶችና የሕዝብ ደህንነት ጉዳዮች መካከል የሚካተት ነው። የሉላዊ ጤና ጉዳይ ላደጉትም ወይም በማደግ ላይ ላሉት አገራት ብቻ የሚታው አይደለምና ሁሉንም የዓለም አገራት ያቅፋል። እንደ ኮቪድ-19 ያለ ወረርሽኝ ሲነሳ ግና ጠንቆቹን መከላከልና ዜጎችን የመታደግ አቅም ለየቅል ስለሆነ የየአገራቱ ሚና በተናጠልና በጋራ ምን ሊሆን ይገባል? ጥሩ፣ እንግዲህ ምንድነው ይሄ ግሎባል ሴኪሪቲ ባነሱት፣ በዋናነት ዓላማውና ማዕቀፉ በዓለም ላይ የሚኖሩ ህዝቦች እና ሀገራት የህብረተሰባቸውን ጤና ማሻሻል ይችሉ ዘንድና ከሚከሰቱ የተለያየ አጣዳፊና ድጌተኛ ህሙማት በሽታዎች ራሳቸውን እንዲከላከሉ የማድረግ የሚያስችሉ ስራዎችን ለመስራት የሚያስችል ማዕቀፍ ነው። ይሄ የግሎባል ሴኪሪቲ የራሱ መርሆች እና መመሪያዎች አሉት። እነዚህ መመሪያዎች አንደኛ እና ዋነኛ ቅድም ለመናገር እንደሞከርኩት ናሽናል ሴኪሪቲ ነው። የሴኪሪቲ ሹ ነው፣ ህዝብ የሴኪሪቲ ሹ ነው ነው። ሁለተኛ የዚህ የግሎባል ሴኪሪቲ መርሁ ሶሊዳሪቲ ነው። ትብብር መተባበር ነው። ጠንካራው ደካማውን እንዲደግፍ ጤነኛው ማህበረሰብ የታመመውን ማህበረሰብ እንዲደግፍ የሚያደርግ ሀብታሙ ድሃውን እንዲደግፍ የሚያደርግ የሶሊዳሪቲ ይሹም አለበት። እዚያም ደግሞ የእኩልነት ይሹም አለበት። ጤና እንግዲህ እንደ ሂማን ራይት የሚወሰድ ጉዳይ እንደመሆኑ መጠን ሁሉም ሰው ጤና እንደ ለግዘሪ ጉዳይ አይደለም የሚታየው እንደ እኩልነት እንደ ሂማን ራይት ይሹ የሚታይ ጉዳይ እንደመሆኑ መጠን በሁሉም ሀገር የሚኖሩ ሰዎች ጤናን እኩል ኤክሰርሳይዝ የማድረግና ከጤናም እኩል ተጠቃሚ እንዲሆን የሚያስችል ማዕቀፍ ነው ብለን እናምናለን። በዚያም መልኩ ነው የዓለም ጤና ድርጅትም ሆነ የተለያዩ ማህበረሰብ አካላት እየሰሩ ያሉት። እንዳሉት እንግዲህ ግሎባል ሳይል ሴኪሪቲን በተመለከተ በኢኮኖሚና በማህበራዊ ጉዳዮች እጅግ የላቁ ሀገራት አቅማቸውም ጠንካራ ከመሆኑ የተነሳ ለጤና ስጋት የሆኑ ጉዳዮችን በመከላከልም ሆነ በመቆጣጠር በጤና ስርዓታቸው ተጠቃሚ የሚሆኑበት ሁኔታ አለ። እንደዚህ ሀገራት እንግዲህ ቅድም ለመናገር እንደሞከርኩት ከዚህ ከግሎባል ሴኪሪቲ መሪዎች አኳያ ደካማው ሀገሮችን ወይም በኢኮኖሚ ወደኋላ የቀሩ ሀገሮችን የጤና ስርዓታቸው የደከመ ሀገሮችን ሊያግዙና ሊደግፉ ያስፈልጋል። በይብዛም ይነስም በዚያ መልኩ እየተሰራ ያለበት ሁኔታ አለ። እንደ አነሱት ጥያቄ ማግባብ ደግሞ እንደዚህ በኢኮኖሚ ወደኋላ የቀሩ ሀገሮች በይበልጥ በአፍሪካና በዚህ በደቡብ ምስራቅ ኤዥያ የሚገኙ ሀገሮች ምን ማድረግ አለባቸው ብለን ካሰብን በዋናነት እንግዲህ የኢንተርናሽናል ሄልዝ ሪጉሌሽን የሚባላለ የኢንተርናሽናል ሄልዝ ሪጉሌሽን ማለት የዓለም የህብረተሰብ ጤና ህግጋትን የያዘ ነው። ይሄ የኢንተርናሽናል ሄልዝ ሪጉሌሽኑ ህግጋቱ ያንዳንዱ ሀገራት ኮር ካፓሲቲ እንዲኖራቸው ያስፈልጋል። ወረርሽኝን ለመከላከልና ለመቋቋም ብሎም ለመቆጣጠር ያስችል ዘንድ ስምንት ኮር ካፓሲቲ ወይም አቅም ሊኖራቸው ያስፈልጋል ተብሎ ይታሰባል። ከነዚያ ከስምንቶቹ በዋና ዋናዎቹ ለመጥቀስ ያህል በዋና መሰረት ፖለቲካል ሊደርሽፕ እና ናሽናል ሊደርሽፕ በጣም ኢምፖርታንት ነው። መንግስት ይህ እንደዚህ አይነት ኢሹ ሲነሳ የሀገር ደህንነት ነው፣ የሀገር ስጋት ነው፣ የህዝብ ማለቅን ምክንያት ሊያመጣ ይችላል። ከዚያም አልፎ ደግሞ ፖለቲካል ኢንስታቢሊቲ እና የሀገርን የመፈራረስና የማጥፋት አደጋ ሊያስከትል ስለሚችል ፖለቲካል ሊደርሽፑ ተቀብሎት ሊመራው ይገባል ማለት ነው። እዛ በመቀጠል ደግሞ በተለያየ መልኩ የሚያስፈልጉ የኮኦርዲኔሽን ስራዎችም ያስፈልጋሉ። ከጤና ጥበቃ ጀምሮ ወደሳች ያሉት አካላት በጤና ስርዓቱ ላይ የሚንቀሳቀሱ ሁሉ ትብብር ስርዓት ያስፈልጋቸዋል ማለት ነው። እንደዚህ አይነት ሁኔታዎች ሲከሰቱ፣ እንደ ኮቪድ አይነት ስርዓት ሲከሰት ችግሩ ዘርፈ ብዙ እንደመሆኑ መጠን ምላሹም እንደዚሁ ዘርፈ ብዙ መሆን ያስፈልገዋል። ኮሌክቲቭ አክሽን ያስፈልጋል ማለት ነው። ከጤና ጥበቃ ሴክተርም አልፎ የኢኮኖሚክ ሴክተሩ፣ የሶሻል ሴክተሩ የሴኪሪቲ ሴክተሩም ሊሳተፍበት ያስፈልጋል ማለት ነው። ይህን ካልኩ ዘንዳ ደግሞ ወረድ ብለን ስናየው ደግሞ አብዛኛዎቹ ደግሞ ጤና ጥበቃ ሊሰራቸው የሚገቡ ስራዎች ናቸው። አቅርቦትን ከማቅረብ የላቦራቶሪ ምርመራን ከማድረግም አኳያ የተመሟን ላይ ሰው ኃይልም ከማፍራትና ከማብቃት አኳያ የሚሰሩ ስራዎች ናቸው። በዋናነት ግን እንደዚህ አይነት ነገሮች ሲከሰቱ በሀገራት የሚፈለገው ነገር ትልቁ ሊደርሽፕ እና ኮኦርዲኔሽን ነው። ዘን ካፓሲቲን እያጠናከሩ ከሌሎችም ሀገራት ጋር ኢንፎርሜሽን በመለዋወጥ ህዝቡንም በማነቃነቅ እና ህዝቡንም በማንቃት በሽታው እንዴት አድርገን እንደምንከላከል እንደምንቋቋመውና፣ ከዚህም አደጋ እንዴት እንደምንወጣ የሚያሳይ ሮድማፕ እና ሊደርሽፕ የግድ ወሳኝ ነው እና ያላደጉ ሀገራት ኢኮኖሚያቸው ባይፈቅድላቸውም ግን ይህን የማድረግ ኃላፊነትና ግዴታ አለባቸው። ቅድም የጠቀስኩትም የኢንተርናሽናል ሪጉሌሽን ይህንን ነው በደንብ አጉልቶ የሚናገረው የሚያወጣው። የአመራር ጉዳይ ከተነሳ ሉላዊ ጤናን ለማስጠበቅ የፖለቲካዊ አመራር አንዱ መሠረታዊ ሚና ከመሆኑ አንጻር ኢትዮጵያ፣ አውስትሬሊያ፣ ቻይናና ዩናይትድ ስቴትስ የኮቪድ-19 ወረርሽኝን ለመከላከልና ለመቆጣጠር ያሳዩትን የአመራር ክህሎትና ውጤት እንደምን ምን ያነጻጽሯቸዋል? ወረርሽኝ በተለያዩ ሀገራት የተለያየ መልክና ይዘት መጠን፣ ጉዳትም እያስከተለ ይገኛል። ይሄ የተከሰተው ጉዳት መጠን እና ክስተትም ከአመራርም ቀጥሎ የቫይረሱ ባህሪም እንደዚህ የሚያመጣው እና ከቫይረሱ ባህሪና ከኮንቴክስቱ ወይም ከማህበረሰቡ አኗኗር እና ኢኮኖሚ ሶሻል ኮንቴክስትም ጋር ተያይዞ ሊለያይ የሚችልበት ሁኔታ አለ። በዋናነት ግን ቅድም ለመናገር እንደሞከርኩት ፖለቲካል ሊደርሽፑ በጣም በወሳኝነት ትልቅ ሚና አለው ብዬ አምናለው። ፖለቲካል ሊደርሽፕ ስንል በመምራር ላይ ያለው መንግስት ብቻ አይደለም። የተቃዋሚ ፖለቲካል ፓርቲዎች ሚና ከፍተኛ ነው ብዬ አምናለሁኝ። አይ ቲንክ በዚህ አኳያ አውስትራሊያ በጣም ጥሩ ምሳሌ ትሆናለች ብዬ ነው የማስበው። በአሁኑ ሰዓት አገሪቱን እየመራው ያለው የስኮት ሞሪሰን ገቨርንመንት ምሳሌ ይሆናል ብዬ ነው የማስበው ለሌሎች ሀገራት ምሳሌ ይሆናል ብዬ አስባለ ኢቨን ተቃዋሚ ፓርቲውም ራሱ በሀገሪቱን ከየመራ ካለው ፓርቲ ጎን ቁሞ እየደገፈ የኮኦርዲኔሽኑም ቦዲ ወይም ካውንስል አባል ሁኖ ቅድም እንዳልኩት የሴኩሪቲ ኢሹ ከመሆኑ የተነሳ የሀገር ደህንነት፣ የህዝብ ደህንነት ኢሹ ከመሆኑ የተነሳ የፖለቲካ አጀንዳን ለጊዜው ተወት አድርጎ ኮቪድ ላይ ፎከስ አድርገው እየሰሩበት ያሉበት ሁኔታ ነው ያለው። ለዚህም ነው አውስትራሊያ ቬሪ ጉድ ኤግዛምፕል የምትሆነው፣ ጥሩ ምሳሌ የምትሆነው መሪው ፓርቲም ሆነ ተቃዋሚ ፓርቲዎቹ በዚህ ጉዳይ ላይ የሀገር ጉዳይ ነው፣ የህዝብ ጉዳይ ነው ብለው በጋራ እየሰሩበት ያሉበት ሁኔታ ነው ያለ። አይ ዶንት ቲንክ ሌላ ሀገራት ላይ ይሄ በብዛት እየታየ ያለ አይመስለኝም። ስለዚህ ይህንን ከአውስትራሊያ የምንወስደው ነገር ነው ብዬ አስባለሁ። በሁለተኛ ደረጃ ደግሞ ፖለቲካል ሊደርሽፑ ከሚኒስትሪ ኦፍ ሄልዝ ወይም ከጤና ጥበቃ ሚኒስተር እና ጉዳዩን በቴክኒክ ወይም ደግሞ በሙያ ደረጃ ከሚያውቁት አካላት ጋር በቅርበት እየተመካከሩ እና እየሰሩ ያሉበት ሁኔታ ይገኛል። ይህም ደግሞ የሚጠቅመው ምንድን ነው? አይ ቲንክ ኮቪድ ጉዳይ፣ በአጠቃላይ የወረርሽኝ ጉዳይ ፖለቲካል ጉዳይ ነው፣ የቴክኒክም ጉዳይ ነው ፖለቲካል ሊደርሽፑ አንድና ቀጥተኛ የሆነ መልእክትና አመራር ይፈልጋል። ህዝቡ ከኮንፊውዥን ወይም ከትርምስ ነፃ የሆነ ቀጥተኛ የሆነ አመራር ለመስጠት ደግሞ በታሪክ አጋጣሚ አሁን እየመራ ያለው መንግስት በተረጋጋ መልኩ መምራት የሚያስችልበት ነባራዊ ሁኔታ ሊፈጠርለት ይገባል። ይህንን ደግሞ ከመፍጠር አኳያ እንቅፋት እንዳይሆኑ አንዳንድ ተቃዋሚ የሚሆኑ ደጋፊ የሚሆኑ አካላት ከመንግስት ጎን የምንቆሙበት ሰዓት ነውና አይ ቲንክ ቅድም ለመናገር እንደሞከርኩት አውስትራሊያ ቀጥተኛ የሆነ የፖለቲካ አመራር ከመስጠትም፣ ሁለተኛ ደግሞ የሙያ አባ አካላትም ደግሞ አስፈላጊውን ድጋፍ ለመንግስት በመስጠት ኮቪድን ለመቆጣጠር እዚያም አልፎ ለማጥፋት በሚደረገው ርብርብ ከፍተኛ ሚና እየሰጡ ያሉበት ሁኔታ አለ። ይህንን አይ ዶንት ቲንክ አሜሪካ አካባቢ የምታየው አይመስለኝም። ቻይና የራሱ የቻለ የተለየ ኮንቴክስት ነው። ምናልባትም የተቃዋሚ አካላትም ሆነ ፓርቲዎች ብዙም የምታይባት ሀገር ስላልሆነ ብዙም ኮመንት የምታደርገው አይችልም። አውሮፓ አካባቢ ስታይ አይ ቲንክ በጀርመን አሁን ለዚህ ጥሩ ምሳሌ ናት። አይ ቲንክ አብዛኛዎቹ የአውሮፓ ሀገሮች ከተቃዋሚ ጋር በጋራ እየሰሩበት ያለበት ሁኔታ ነው ያለው። ስለዚህ በአጭሩ እንደው የፖለቲካል ሊደርሽፑን ፋሳጅ ለማድረግ ፖለቲካል አገሪቱን እየመረው ያለው ፓርቲ እና ተቃዋሚ ፓርቲ በጋራ የሚሰሩበት አገሪቱን እየመራው ያለው ፓርቲም ከሙያ ማህበራትና ከጤና ጥብቃ ጋር አብረው እኩል በመቆም እየተመካከሩ አቅጣጫ እያሳዩ ሕዝቡንና ሕብረተሰቡን ከድንግዝግዝነት የወጣ በቀጥተኛ የሆነ ጥርት ያለ መልዕክት እያስተላለፉ የሚመሩበት ሁኔታና አግባብ የሚያስፈልግበት ሁኔታ ስላለን በዚህ አኳያ አውስትራሊያ በጣም ጥሩ ምሳሌ ናት ብያምናለሁ። ኮቪድ አስራ ዘጠኝን አስመልክቶ የዓለም ጤና ድርጅትን የአመራር ውጤቶችንስ እንደምን ይመዝኗቸዋል? የዓለም ጤና ድርጅትን በተመለከተ በቅርበት የምከታተለው ድርጅት ከመሆኑ የተነሳ ብዙ መናገር የምችልበት ጉዳይ ቢሆንም አይ ቲንክ እኔ በኦነስ ስፒኪንግ የዓለም ጤና ድርጅት ኮቪድን በተመለከተ ከቻይና ጋር በተያያዘው ጉዳይ ካለው በስተቀር በሌላ ጉዳይ አይ ቲንክ ጥሩ ማመራርና ጥሩ በሊደርሺፕ የታየበት ነው ኢንክሉዲንግ ከዋና ዳይሬክተሩ ከዶክተር ቴድሮስ አድሃኖም ጀምሮ ጥሩ አመራር ብቃት ያየንባቸው ሰው ናቸው። ሀገራችን እያለን በደንብ እንተዋወቅ ነበር። ሀገራችን ላይ ያሳዩትን ብቃት ነው አሁንም በአለም ጤና ድርጅት አመራራቸውም እያሳዩ ያሉት እና አይ ቲንክ ኢንስፓይት ኦፍ ቻሌንጅስ እና ኢንስፓይት ኦፍ ፖለቲሳይዝ ከመደረጉ ባሻገር የአለም ጤና ድርጅት ማድረግ የሚችለውንና ማድረግ ያለበትን ስራ እየሰራ ነው ያለ። የአለም ጤና ድርጅት እንዲደገፍና አሁንም የሚሰሩን ስራ በቀጣይነት እንዲቀጥል የሚያስችሉ ድጋፎች የሚያስፈልግበት ሁኔታ ነው ያለው ብያምናለው የአለም ጤና ድርጅት እንደ ባለሙያ ስገመግበው የዓለም ጤና ድርጅትንም በቅርብ እንደሚያውቅ ሰው ስገመግበው፣ ማድረግ ያለበትና የሚችለውን ስራ እየሰራ እንደሆነ ነው የማምነው። አሁን እንዳነሱት አንዱም ሌላ ውዝግብ ብቁ የሆነ ፖለቲካዊ አመራር ሰጥቶ ውጤታማ ልቅ ከማድረግ ይልቅ ጤናን ጉዳይ ፖለቲካዊ እንድምታ እንዲኖረው ወይም ይዘት እንዲኖረው አድርጎ ለፖለቲካ መሳሪያነት መጠቀም የወረርሽኙን ያህል ጉዳት ሊያስከትል የሚችል መዘዞችን ይዞ እንደሚመጣ ይታወቃል። ከዚህ አኳያ በተለይ ፖሊሲ አውጪዎችም ሆነ በፖለቲካው መስክ የተሰማሩ ሰዎች ጤናን ከፖለቲካው ጋር አዛንቀው ለፖለቲካ መሳሪያነት እንዳይጠቀሙበት፣ ሁለተኛም በቂ ግንዛቤን፣ ጥሩ ፖሊሲ ሪስፖንስ እንዲኖራቸው ለማድረግ ምን መደረግ አለበት ይላሉ? በጤና ዘርፍ አኳያ የእርሷ ምክረ ሀሳብ ምን ይሆናል? በእኛ በጤና አካባቢ የምንሰራ ሰዎች በበልት ከዩኒቨርስቲ በምንመረቅበት ወቅት እዚያም፣ በኋላ በስራ ላይ የምናደርጋቸው ነገሮች አሉ። እንደ ፕሪንስፕል የምንወስደው ነገር ምንድን ነው? ዱ ኖት ዱ ኤኒ ሃርም ነው። ምንም አይነት ጉዳት አታድርግ ነው። እንደ ጤና ባለሙያ በተቻለ መጠን በህብረተሰቡ ጤና ላይ ምንም አይነት ጉዳት የሚያደርስ ነገር አታድርግ፣ ነምበር ዋን። ነምበር ቱ፣ ያም እንኳን ካልሆነ ዱ ሞር ጉድ ዛን ሃርም ነው። የምታደርገው ነገር ከጉዳቱ ይልቅ የጥቅሙ እጅግ እጅግ የበለጠ መሆኑን አረጋግጥ ነው። ስለዚህ እንደ ጤና ፖሊሲ አድቫይዘርም ሆነ ለፖለቲሽኖች ለፖሊሲ ሜከሮች ቅድም ያነሱትን ጤናን እንደራሳቸው ፖለቲካል አጀንዳ እንዳይጠቀሙበት ከማድረግ አኳያ እኛ ይህንም ፕሪንሲፕል ተከትሎ እየተጓዘ እንደሆነ ፖለቲካል ፓርቲዎችን ሊደርሽፑ መቃኘት ያስፈልገናል ብያምናለሁኝ። መከታተል፣ መቃኘት ቅድም ያልኳቸውን ፕሪንሲፕሎች በመተግበር ላይ እንደሆነ እያየን አስፈላጊውን አድቫይዝና አድቮኬሲ ስራ መስራት ያስፈልገናል ብያምናለን በዋናነት እንግዲህ ለዚህም ነው አይ ቲንክ ከፖሊሲ ሜከሮች ጋር በቅርበት መስራት የሚጠቅመው ለዚህ ነው አንዳንዴ ፖሊሲ ሜከሮች ሳያውቁም ሊያጠፉ ይችላሉ እያወቁም እንዳሉት ለፖለቲካ አድቫንቴጅ ሲባል የሚጠቀሙበት ነገር ሊኖር ይችላል ዙሮ ዙሮ ግን እኛ የጤና ባለሙያዎች ሆነ በፖሊሲ አካባቢ በጤና ስርአቱ አካባቢ የምንሰራ ሰዎች ለፖለቲካ ላመራሩ ሁሌ መናገር ያለብን የህዝብ ደህንነት፣ የጤና ጉዳይ የሀገር ጉዳይ ነው። ከፖለቲካል አጀንዳም በላይ ነው። ሀገር ሲኖር ህዝብ ሲኖር፣ ሀገር ደህና ስትሆን ህዝብ ደህና ሲሆን ነው ፖለቲካም ጌም ሆኖ ወይም የፖለቲካ እንቅስቃሴ ሊኖረን የሚችለው። ስለዚህ እርጀንሲውን ጉዳቱን ማሳሰብና ምን መደረግ አለበት የሚለውንም ነገር መምከር በቅርበት ከፖለቲካል አመራሩ ጋር አብረን የመምከር አገልግሎትና የመምከር ስራ መስጠት ይኖረብናል ብዬ አስባለሁ። መራቅና ከሩቅ ሆኖ መተቸት ብቻ ሳይሆን በቅርበት ሁኖ ማማከር እና በቅርበትም ሁኖ አድቫይዝ መስጠት እዛም አልፎ ደግሞ የአክቲቪዝምና የአድቮከሲ ስራ ከፍተኛ ምና ስለሚኖረው የፖለቲካ አጀንዳቸውን ለጊዜው እንዲያቆዩትና ሊጫወቱት የሚችሉትን ጨዋታ በኋላ ሊጫወቱት እንደሚችሉት በማሳሰብ ቅድሚያ መሰጠት ያለበት ትልቁን አጀንዳ የእርጀንት የሆነውን አጀንዳ ላይ እንዲያተኩሩ የመምከርና የአክቲቪዝም ስራ በጣም ከኛ ይጠብቃል ብያምናለሁ። ዶክተር ይበልጣል አሰፋ በኩዊንስላንድ ዩኒቨርሲቲ የጤና ስርዓት ገዲብ መምህርና ተመራማሪ ስለ ቃለ ምልልሱ እናመሰግናለን። አመሰግናለሁ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራም ነበር።